ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ አየር መንገድ ከኬንያ አየር መንገድ የቀረበውን የውህደት ሐሳብ አልተቀበለም፣ የቻይና የመኪና ፋብሪካ ሙሉ በሙሉ በኢትዮጵያ ሊያመርት እንደሚችል ተገለጸ፣ በገጠር በድህነት የሚኖሩ ልጆች በኮምፒውተር ራሳቸውን አስተማሩ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኤቢሲ ኒውስ የተባለው የዩናይትድ ስቴትስ የዜና አውታር ድረገጽ በዘገበው መሠረት የኬንያ አየር መንገድ ዋና ሥራ አስኪያጅ ቲቱስ ናይኩኒ የኬንያ የኢትዮጵያና የደቡብ አፍሪካ አየር መንገዶች እንዲዋሃዱ ባለፈው ወር ሀሳብ አቅርበዋል። ይሁንና የታሰበበት ጉዳይ ቢሆንም ተግባራዊ ሊሆን አይችልም ሲል የኢትዮጵያ አየር መንገድ ምላሽ ሰጥቷል። ሶስቱ አነስተኛ አየር መንገዶች በተናጠል መጻኢውን የመወዳደር አቅም አይኖራቸውም በሚል ነው ናይኩኒ ሀሳቡን ያቀረቡት። የኢትዮጵያ አየር መንገድ ምክትል ፕሬዚዳንት ይስሐቅ ዘወልደ በበኩላቸው ደረጃውን የማጠናከሩ ጉዳይ በአዎንታዊ መልክ የሚታይ ነው፣ የውህደቱ ጉዳይ ግን የሚሆን አይመስለኝም ብለዋል። ትልቅነት ምን ጊዜም ቢሆን መልካም ነው። አብረው ሲሰሩ በውድድርም ሆነ በዋጋ ቅነሳ ረገድ የተሻለ ውጤት ሊያስገኝ ይችላል። ስለሆነም መዋሃዱ በንድፈ ሀሳብ ደረጃ ጥሩ ነው፣ አስበንበታልም ሲሉ አቶ ይስሐቅ የኢትዮጵያ አየር መንገድ የስታር አላያንስ አባል ከሆነ አንደኛ ዓመቱን ባከበረበት ወቅት አስገንዝበዋል። ይላል የአሶሽትድ ፕሬስ የዜና አገልግሎት ዘገባን ጠቁሶ ያወጣው የኤቢሲ ኒውስ ድረገጽ። አንደኛው መሰናክል የኢትዮጵያ አየር መንገድና የኬንያ አየር መንገድ ተፎካካሪ የሆኑ የተለያዩ የአየር መንገዶች ጥምረት አባላት መሆናቸው ነው ብለዋል አቶ ይስሐቅ። የኬንያ አየር መንገድ የስካይ ቲም አባል ነው። ኢትዮጵያና የደቡብ አፍሪካ አየር መንገዶች ግን ከስታር አላያንስ ጋር ተጣምረዋል። የኬንያ አየር መንገድ ዋና ስራ አስኪያጅ የውህደቱን ሀሳብ ካቀረቡ በኋላ የኤቪዬሽኑ ማዕከል የኢትዮጵያ የደቡብ አፍሪቃና የኬንያ አየር መንገዶች ቢዋሃዱ ከሌሎች ትልልቅ አየር መንገዶች ጋር ሲነጻጸር ምን ደረጃ ላይ ሊደርሱ እንደሚችሉ አሳይቷል። ሦስቱ አየር መንገዶች ቢጣመሩ በየሳምንቱ የ650 ሺህ ወንበር ብቃት ይኖራቸዋል ብሏል። የኤቪዬሽኑ ማዕከል አያይዞም ዴልታ በየሳምንቱ 37 ሚሊዮን ወንበሮች ሉፍታንዛ 2.7 ሚሊዮን የኤሚሬቶች ደግሞ በየሳምንቱ 1 ሚሊዮን መቀመጫዎች አሏቸው በማለት አነጻጽሯል። የኢትዮጵያ አየር መንገድ በአሁኑ ወቅት በ54 አይሮፕላኖች ሰባ ዓለም አቀፍ መዳረሻዎች አሉት። አራት ቦይንግ 787 ድሪም ላይነርስ የተባሉ እጅግ ዘመናዊ አይሮፕላኖች ይገኙባቸዋል ሲል የኤቢሲ ኒውስ ድረ ገጽ ዘግቧል። የሊፋን ኢንዱስትሪ ቡድን የተባለው የቻይና መኪና አምራች ኩባንያ በመጪው ዓመት በኢትዮጵያ አዲስ የመኪና መገጣጠሚያ ኩባንያ ለመክፈት 35 ሚሊዮን ዶላር በማውጣት ለመስፋት እንዳቀደ ዋናው ስራ አስኪያጁ ሉዣንግ እንደገለጹ ብሉምበርግ የዜና አገልግሎት ጠቁሟል። ሉዣንግ አዲስ አበባ ውስጥ በተደረገላቸው ቃለ መጠይቅ ሲናገሩ ኢትዮጵያ ያለው ያንግ ፋንግ ሞተርስ የተባለው የኩባንያው ቅርንጫፍ የመኪናዎቹ ሽያጭ እያደገ የሚሄድ ከሆነ በአምስት ዓመታት ውስጥ 30 ሚሊዮን ዶላር በማውጣት መኪናዎቹን እዛው ማምረት ሊጀምር እንደሚችል ጠቁመዋል። ሊፋን የአፍሪቃ የሥራ እንቅስቃሴው ማዕከል ኢትዮጵያ እንዲሆን እያደረገ ነው። ኢትዮጵያን የመረጠው ሀገሪቱ ከቻይና ጋር ባላት መልካም ግንኙነት፣ እያደገ በመሄድ ላይ ባለው ኢኮኖሚዋ፣ በሀገሪቱ የወንጀል መጠን ዝቅተኛ በመሆኑና በፖለቲካዊ መረጋጋት ምክንያት ነው። በዛም ላይ ኢትዮጵያ በሕዝብ ብዛት ከአፍሪቃ ሁለተኛዋ ሀገር ናት፣ ሲሉ ሊዩ እንደተናገሩ ብሉምበርግ አውስቷል። ኢኮኖሚው እያደገ ነው። ሁሉም ነገር እየተፋጠነ ነው። ትልቅ መሰረት እንዳላትም የተረጋገጠ ጉዳይ ነው፣ በማለት እንዳከሉበትም ድረገጹ ጠቅሷል። ያንግ ፋንግ ሞተርስ ኩባንያ ዱከም በተባለችው ከአዲስ አበባ 30 ኪሎ ሜትሮች ገደማ በምትርቀው ከተማ ካለው የቻይና ምስራቃዊ የኢንዱስትሪ ቀጠና ጋር ስምነት ለማድረግ እየተደራደረ ነው። እስከ መጪው የካቲት ወር ባለው ጊዜም ወደዛ ይዛወራል ተብሎ እንደሚጠበቅ ሊዩ ገልጸው ባለፉት ሶስት ዓመታት ውስጥ ቻይና ያወጣችው ገንዘብ አምስት ሚሊዮን ዶላር እንደሚሆን ገልጸዋል። ኩባንያው በያዝነው ዓመት ኢትዮጵያ ውስጥ ከሸጣቸው 800 መኪናዎች 240 ሚሊዮን ብር አግኝቷል። ይህም ኢትዮጵያ ከሚገጣጠሙት መኪናዎች ሶስተኛ የገበያ ቦታ እንዳለው፣ በመጪው ዓመት ደግሞ ተጨማሪ 50 ከመቶ የመሸጥ እቅድ እንዳለው ሉዣንግ አመላክተዋል። የዓለም ባንክ በገለጸው መሠረት ቻይና ትልቋ የኢትዮጵያ የንግድ ሸሪክ ናት። በኢትዮጵያ ያለው የቻይና መዋዕለ ንዋይ 450 ሚሊዮን ዶላር ይሆናል። ከሁለት ዓመታት በፊት ግን 58.5 ሚሊዮን ዶላር ነበር ይላል የገንዘቡ ድርጅት፣ ሲል ብሉምበርግ የዜና አገልግሎት አስነብበዋል። ኢንደፕት አፍሪካ የተባለው ድረገጽ በዘገበው መሠረት ደግሞ በአንድ መንደር በከፋ ድህነት የሚኖሩ የትምህርት ዕድል ያላገኙ ትንንሽ ኢትዮጵያውያን ልጆች ኮምፒውተር እንዳገኙ ራሳቸው በራሳቸው የእንግሊዝኛ ፊደል ለመማርና አንዳንዶቹም ከፊደሎቹ ቃላት ለመስራት ችለዋል። አንድ ላፕቶፕ ለአንድ ልጅ በሚል መሪ ቃል የሚሰራ የዩናይትድ ስቴትስ ቡድን ባለፈው የካቲት ወር ሃያ ታብለት የተባሉትን ኮምፒውተሮች በመንደራቸው ጣለ። ዓላማው የትምህርት እድል በሌለበትና አስተማሪዎች በሌሉበት ሁኔታ ልጆች የዘመኑን ቴክኖሎጂ ተጠቅመው ራሳቸውን ለማስተማር ይችሉ እንደሆነ ለማየት ነበር። የልጆቹን ሁኔታ ሲከታተሉ የቆዩት የማሳቹሴትስ የቴክኖሎጂ ተቋም ተማራማሪዎች ታዲያ በሁኔታው እንደተገረሙ ገልጸዋል ይላል ድረገጹ። የኢትዮጵያውያኑን ውጥን የሚመሩት ማት ኬለር በኪንደርጋርተን ማለት በህፃናት መዋያ ሆነው አንድ ዓመት ሊወስድባቸው ከሚችለው በላይ ትምህርት እነሱ ራሳቸው ተምረዋል ብለዋል። ከሁሉም በፍጥነት የተማረውና ቀድሞ ታብሌቶቹን ኮምፒውተሮች መጠቀም የጀመረው ቀልቤሳ ንጉሴ የተባለው የስምንት ዓመት ዕድሜ ልጅ ነው። ለቁጠባ ሲባል በኮምፒውተሮቹ ያሉት ካሜራዎች እንዳይሰሩ ተደርገው ነበር። ቀልቤሳ ግን በሳምንታት ውስጥ ካሜራውም እንዲሰራ ለማድረግ ቻለ። በዚህ ስኬቱም ራሱን አንበሳ በማለት እንደ በድረገጹ ላይ የወጣው ጽሑፍ ጠቁሟል። ወንጪ በተባለችው ከአዲስ አበባ የሶስት ሰዓታት የመኪና ጉዞ በሚፈጅ መንደር የሚኖሩት ልጆች ያገኟቸው ኮምፒውተሮች አረንጓዴ፣ ቀይና ቢጫ ቀለማትን እንዲጫኑ ይመሯቸዋል። ቀልቤሳ ታዲያ በእንግሊዝኛ ወደሚያውቃቸው የእንስሳት ስሞች እየገጣጠመ የቃላቱን ፊደሎች ማንበብ ጀመረ። ከሰባት ወራት በፊት ግን አንድ የእንግሊዝኛ ቃል እንኳን አያውቅም ነበር። በወንጪ የሚኖሩት ስልሳ ቤተሰቦች ድንች በማብቀልና ማር በማምረት የሚኖሩ እንደሆኑና ፊደል የቆጠረ ሰው እንደሌለባቸው ዘገባው ጠቅሷል። የኮምፒውተሩን ውጥን ይደግፋሉ፣ ልጆቻቸው የውጥኑ እድል ማግኘታቸውም ያስደስታቸዋል፣ ይላል ዘገባው። የአንድ ላፕቶፕ ለአንድ ልጅ ቡድን ባዘጋጀው ታብሌቶቹን በፀሐይ ኃይል የሚሞላው ጣቢያ የሚሰሩት ተካ ኩመላ ልጆቹ እዚህ ሆነው ምግብና ውሃ ቢያገኙ ቀንና ሌሊት ከጣቢያው የሚወጡ አይመስለኝም ብለዋል። ራሱን አንበሳ በማለት ያሞገሰው ቀልቤሳ ከጓደኞቹ ይልቅ ኮምፒውተሩን እንደሚመርጥ ሲናገር ከኮምፒውተሩ ብዙ ነገር እማራለሁ ብሏል። የተማራቸው የእንግሊዝኛ ቃላት ሲጠቅስም ዶግ፣ ዶንኪ፣ ሆርስ፣ ሽፕ፣ ካው፣ ፒግ፣ ካት እያለ እንደደረደረው ድረገጹ ጠቁሟል። ልጆች በኮምፒውተር ምን ያህል ራሳቸውን ለማስተማር እንደሚችሉ ለማወቅ የተደረገው ሙከራ በሌሎች አገሮች መንደሮችም እንደሚቀጥል፣ ይህ ግን አስተማሪዎችን ይተካል ማለት እንዳልሆነ የውጥኑ ቡድን መግለጹን ኢንዴፕት አፍሪካ የተባለው ድረገጽ አውስቷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።